ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትናንትናው ዕለት ይፋ ባደረገው ሪፖርቱ የነሐሴ ወር የናይጄሪያን መንግሥት በመቃወም የተካሄዱ ሰልፎችን ተከትለው ባደረገው ምርመራ ባለሥልጣኑ በወሰዷቸው እርምጃዎች ተቃውሞዎችን ገድለዋል፣ ከ1200 በላይ ሰዎችን ደግሞ አስረዋል ብለዋል። የአምነስቲ ምርመራ ውጤት የተሰማው በናይጄሪያ ዜጎች መብታቸውን የሚገልጹባቸው መንገዶች እየጠበቡ የመምጣታቸው ስጋት እያየለ በመጣበት በአሁኑ ወቅት ነው። አሉላ ከበደ የቲሞቲ ኦቢዞን ዘገባ ወደ አማርኛ መልሶታል። አምነስቲ ኢንተርናሽናል ትላንታ ሙሲፋ ያደረገው ባለ 34 ገጽ ሰነድ የዓይን እማኞችን ዋቢ ያደረገና ከተጎጂዎች ቤተሰቦችና ጓደኞቻቸው ጋር ባደረገው ቃለ ምልልስ ላይ የተመሰረተ ነው። የናይጄሪያ ፖሊሶች የኑሮ ውድነት ያደረሰባቸውን ጫና ለመቃወም አደባባይ በወጡ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል ያለው አምነስቲ በሪፖርቱም አያይዘው ፖሊስ ሁለት ህጻናትን ጨምሮ 24 ሰዎችን ገድሏል ብሏል። በቦርኖ፣ ካዱና፣ ካኖ፣ ካትሲና ጂጋዋና ኒጀር ክፍለ ግዛቶች በሰልፈኞች ላይ የደረሱ ጉዳቶች ተመዝግበዋል። እንደ ሪፖርቱም ዝርዝር ፖሊስ በሰልፈኞቹ ላይ አናታቸውና አካላቸው ላይ የተነጣጠሩ ጥይቶችን በቅርብ ርቀት ሲተኩስ፣ ሌሎች ተጎጂዎች ደግሞ በዘፈቀደ በትረጫ አስለቃሽ ጭስ እንዲታፈኑ አድርጓል። ኢሳሳኑስ የአምነስቲ የናይጄሪያ ጽህፈት ቤት ዲሬክተር ናቸው። ትክክለኛው የሟቾች ቁጥር በሪፖርቱ ከተገለጠውም የበለጠ ሊሆን ይችላል ይላሉ። ዛሬ ይህን ሪፖርት እዚህ ካኖ ላይ በምናቀርብበት ወቅት ብዙ ቤተሰቦች መጥተው ልጆቻቸውን እንደጠፉ መቅራታቸውን መቅረታቸውን፣ በርካቶችን መገደላቸውንና እንዲሁም በሰው ዋራ ስፍራ ታስረው የሚገኙ መኖራቸውን ገልጸውልናል። ስለሆነም ጉዳዩ በሪፖርቱ ላይ ከገለጽ ነውን በላይ የሰፋ ነው። ይህ የናይጄሪያ ባለስልጣናት ሕዝብ ተቃውሞውን በሰላማዊ መንገድ የመግለጽ መብት ያለው መሆኑን ለመቀበል ዝግጁ አለመሆናቸውን ብቻ የሚያሳይ ነው። የተቃውሞ ሰልፎ አዘጋጆች አስር የቁጣ ቀናት ብለው የሰየሙት የነሐሴው ተቃውሞ ብዙዎች መንግስት በነዳጅ ዋጋ ላይ ያድርግ የነበረውን ድጎማ ማንሳት ጨምሮ በከፊል የፕሬዚዳንት ቦላ ቲኒው የኢኮኖሚ ማሻሻያ ድንጋጌ ያስከተለው ነው ብለው የሚያምኑት የኑሮ ውድነት በሕዝቡ ላይ ያደረሰውን ጫና ለመቃወም እየተካሄደ ነበረ። የናይጄሪያ ፖሊስ ባለስልጣናት ለአምነስቲ ውንጀላ ምንም አይነት ምላሽ ባይሰጡም ከዚህ ቀደም ሰልፉን ለማፈን በሰልፈኞች ላይ በቀጥታ ተኩሰዋል የሚለውን ማስተባበላቸው ይታወሳል። ናይጄሪያ ባለስልጣናቷ የተሻለ ተጠያቂ የሚሆኑበትን አሰራር ተግባራዊ ለማድረግ በተደጋጋሚ ቃል ብትገባም ፖሊስ በጭካኔ የሚወስዳቸውን እርምጃዎች በተመለከተ ግን ረዘም ያለ ታሪክ አላት። የተቃውሞ እንቅስቃሴዎቹ በተካሄዱበት ወቅት የሀገሪቱ የደህንነት ተቋማት ኃላፊዎች አስቸኳይ ስብሰባ ያደረጉ ሲሆን የመከላከያ ሰራዊቱ አዛዥ ጀነራል ክሪስቶፈር ሙሳም ለጋዜጠኞች መግለጫ ሰጥተው ነበር። የትኛውም ናይጄሪያዊ በማንኛውም ምክንያት ጉዳት ሲደርስበት በመስማታችን ማናችንም ብንሆን ደስተኛ አይደለንም። የናይጄሪያውያን ደህንነት ማረጋገጥ ግዴታችን ነው። የበለጠ ትኩረት ሰጥተን በቁርጠኝነት መስራት እንቀጥላለን። ሰብአዊ መብቶችን እናከብራለን። ጉዳያቸውን በህጋዊ መንገድ የሚያከናውኑ ሁሉ መብቶቻቸውን እናከብራለን። ሆኖም የመንግሥት ሥልጣን ሕገ መንግሥታዊ በሆነ መንገድ ለመያዝ ወይም ለመቀልበስ የሚጥሩትን አሊያም በሕይወትና በንብረት ላይ ውድመት የሚያደርሱትን ከመከታተልና ተጠያቂ ከማድረግ አንመለስም። የአሁኑም የአምነስቲ ሪፖርት የተሰማው የናይጄሪያ ባለሥልጣናት የፖለቲካ ተቃውሞን ለማፈን እየሞከሩ ነው በሚል የሰብአዊ መብት ተሟጋች ቡድኖች ስጋት እየጨመረ በመጣበት ወቅት ነው። ሳኖስ ሲያስረዱም ባለሥልጣናቱ ተገቢ ያልሆነ ኃይል በተቃውሞ አድራጊዎች ላይ መጠቀም ለማቆም ቁርጠኛ ፍላጎት የላቸውም ብለዋል። የተጠያቂነት መጥፋት በፖሊስና በሌሎች የመንግሥት ባለሥልጣናት የተፈጸሙ ግድያዎችን መካድ፣ በናይጄሪያ በሕግ ያለመጠየቅ አሁንም እንደተንሰራፋ መሆኑን ያም መቆም እንዳለበት ማሳያዎች ናቸው። ይህ የሆነው ልዩ የጸረ ዘረፋ ጓድ የሚል መጠሪያ የተሰጠው ኃይል የሚወስደው እርምጃ እንዲያበቃ ለማድረግ የታለሙ የተቃውሞ ሰልፎች በተካሄዱበት ወቅት ነው። አስተያየት ካላችሁ ብለን ጠይቀናቸው ነበር። ያሉት ነገር የለም። አሁንም እንዲያደርጉ የምንፈልገው ነገር በግድያዎቹ ተጠያቂ የሆኑትን ሕግ ፊት እንዲያቀርቡ ነው። እንደ አውሮፓውያን የዘመና አቆጣጠር በጥቅምት 2020 ልዩ የጸረ ዘረፋ ጓድ የተባለው በእንግሊዝኛው ምህጻረ ቃል ሳርስ በመባል የሚታወቀው የፖሊስ ልዩ ኃይል የወሰደው የጭካኔ እርምጃ ከፍተኛ ተቃውሞ መቀስቀሱ የሚታወስ ነው። የተቃውሞ ሰልፉ በመጨረሻም በሌጎስ ሌኪ መግቢያ የተሽከርካሪዎች መተላለፊያ ክፍያ ከሚከፈልበት ስፍራ ላይ የሰው ሕይወት በጠፋበት ተኩስ ተጠናቋል።